በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን በአካሄደው ጉባኤ የተመረጠው አዲሱ የህወት ማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳን ጨምሮ አስራ ስድስት አመራሮችን ከፓርቲው ማባረሩና ፖለቲካዊ ስራዎችን እንዳያከናውኑ ማገዱን አስታውቋል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግም ገልጿል። ታግደዋል ከተባሉት አንዱና የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳይ ሀልፎም በህገወጥ ጉባኤ የተመረጠ ቡድን የሚወስነው ውሳኔ ተቀባይነት የለውም በማለት አጣጥለውታል። ሰላም የማይቀበል ቡድን ነው ያሉት አቶ ረዳዬ ክልሉ ላይ ተጨማሪ አለመረጋጋት ለመፍጠር ያቀዱ ናቸው ሲሉም ከሰዋል። ሙልጌታ ጽባ ተጨማሪ አለው። ባለፈው ወር የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልሰጠውና በከፍተኛ የፓርቲው አመራሮች መካከል ውዝግብ በፈጠረው ጉባኤ የተመረጡት የህወሓት ማዕከላዊ ኮሚቴ አባላት ትላንት ሰኞ መስከረም 6 ቀን 2017 ዓም ባወጡት መግለጫ 16 ነባር የህወሓት የማዕከላዊ ኮሚቴ አባላትን ማባረራቸውን ገልጸዋል። ይህ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮሚቴ አባላት በመግለጫቸው አባረርናቸው ያሏቸው 16 ነባር አመራሮችና የማዕከላዊ ኮሚቴ አባላት በስም ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ፣ በአስተዳደሩ የሚሰሩት አቶ በየነ መክሩ፣ የክልሉ መንግስት ቃል አቀባይ ረዳኢ ሃለፎምና ፕሮፌሰር ክንደያ ገብረ ህይወት ይገኙበታል። ስማቸው የተዘረዘረው አመራሮች ፖለቲካዊ ስራዎችን እንዳያከናውኑ ማገዱንም መግለጫው አመልክቷል። ኮሚቴው እሁድ መስከረም አምስት ቀን 2017 ያደረገውን ስብሰባ ተከትሎ ባወጣው መግለጫ በ14ተኛው ጉባኤ የታገዱ አመራሮች ከስህተታቸው ተምረው ይቅርታ ጠይቀው ይመለሳሉ በሚል የአንድ ወር ጊዜ ቢሰጣቸውም ይህንን ለማድረግ ባለመፍቀዳቸው ከፓርቲው አባርናቸዋል ብሏል። አስራስድስቱ አመራሮች ከውስጥ ሆነው ድርጅቱን ለማፍረስ ያደረጉትን ጥረት ከሽፏል ብሏል መግለጫው። እንዲሁም ያግዙናል ካሏቸው አካላት ጋራ በመሆን ከህወሓት በተሰጣቸው ውክልና የጊዜያዊ አስተዳደር ኃላፊነታቸውን ተጠቅመው በህገወጥ መንገድ ገንዘብ በመበተን ድርጅቱን ለማፍረስ እየሰሩ ነው በማለት መግለጫው ከሷል። በዚህም ህወሓትን ወክለው ማንኛውም ስራ እንዳይሰሩ ታግደዋል ያለው ህወሓት በዚህም በጊዜያዊ አስተዳደር ውስጥ ያላቸውን ኃላፊነትን በሚመለከት ከሚመለከተው ጋር በመነጋገር የማስተካከል ሥራ ይሰራል ብሏል። የአሁኑ ውሳኔ በአወዛጋቢው የህወሓት ጉባኤ ከተላለፈው ውሳኔ በምን ይለያል? በማለት የአሜሪካ ድምጽ የጠየቃቸው በአወዛጋቢው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አሟን ላሰፋ አንዱ ልዩነት በግልጽ ስም ዝርዝር ይዞ የወጣ መሆኑን እንደሆነ አስረድተዋል። ታግደዋል ከተባሉት አንዱና የክልሉ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ወረዳ አይሃለፈም በህገወጥ ጉባኤ የተመረጠ ቡድን የሚወስነው ውሳኔ ተቀባይነት የለውም በማለት የአዲሱን ማዕከላዊ ኮሚቴ ውሳኔ አጣጥለውታል። የህወሓት የማዕከላዊ ኮሚቴ ውሳኔዎችን የሻረ ማዕከላዊ የቁጥጥር ኮሚሽን ውሳኔዎችን ወደ ጎን ትቶ ህጋዊ ባልሆነ መንገድ የሄደ የበርካታ ትግራይ አካባቢዎች ጥያቄዎችና ስጋቶች ወደ ጎን ትቶ በማን አለብኝነት የተጓዘ ያለ የህወሓት የራሱ መተዳደሪያ ደንብና የአሰራር መመሪያዎችን የጣሰ የኢትዮጵያ የምርጫ ቦርድ ውሳኔዎች ወደ ጎን ትቶ የሄደ ቡድን ስለሆነ የህገወጥ ቡድን ነው። ሰልፊ ግል የማይመጥርለ ህወሀት ራሱ የማይመጥን ስለሆነ ወደዚህ ህገወት የሆነ ጉባኤ አንሳተፍም ብለ አቋማችን ከሁን በፊት በግልጽ አስቀምጠናል። የህገወጥ ቡድና የህገወጥ ስብሰባ ውጤት ደግሞ ተባረዋል የተባሉ አመራሮች በጊዜያዊ አስተዳደር ውስጥ ያላቸውን ኃላፊነት ለማስተካከል ይሰራል በሚል በአዲሱ ማዕከላዊ ኮሚቴ የተገለጸውን በተመለከተም ህገወጥ ቡድን የህጋዊ ማዕከላዊ ኮሚቴ አባላትን ስራ ሊያገድ አይችልም ብለዋል። እንቅስቃሴው ሰላምን የማይቀበል ቡድን የሚፈጽመው ነው ያሉት አቶ ረዳይ በክልሉ ላይ ተጨማሪ አለመረጋጋት ለመፍጠር ያቀዱ ናቸው ሲሉ ከሰዋል ለመቀበል አንድ ነገር ሆኖ ለማጨናቀቅ በሙሉ አቅሙ ሲሰራ የነበረ ነው። በሙሉ አቅሙ ከሚሰራባቸው መንገዶች ደግሞ የፕሪቶሪያ ውልን ተቀብለው ስምነቱን እናክብረው የሚሰሩ ሀይሎችን የማጠርሰት በዘመቻ መልክ ሲሰራ የነበረ አካል ነው ማለት ነው። ሰው ቋሚ ባህሪው ይህንን ነው የሆነው። አሁንም ቢሆን የትግራይ የሰላም የማወቅ ፕሮጀክቱ ያው ለመፈጸም ነው እየተንቀሳቀሰ ያለ እንጂ ለራሱ ህገወጥ ሆነው ምንም በሌለበት የመንግስትን የሚመጣበት His will probably come በህወሓት ይሆናቸዋል አመራሮች መካከል የቀጠለውን ውዝግብ በተመለከተ ከክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናንት ጀኔራል ታደሰ ወረደ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኃላፊው ከአንድ ወር በፊት በሰጡት መግለጫ የክልሉ የጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው አርብ መስከረም 3 ቀን ሁለት ሺህ አስራ ሰባት ዓመተ ምረት በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ አፍሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር የህወሓት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው አይዘነጋም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም